ሰላሳ አምስተኛ ዓመቱን ዛሬ ያስቆጠረው የአሜሪካ ድምፅ ሲቆረቆር ከነበሩ ሶስቱ ሰዎች ዛሬም እዚሁ ከአሜሪካ ድምጽ ጋር አሉ። አዲስ አበባ ነው ያለው። እኔም ቤቴ አዲስ አበባ ሆኜ ነው የሰማሁት። ሰላሳ አምስት ዓመት ለሞላችሁ ባልደረቦቻችን፣ በእድሜ ያለቆቻችን እንኳን አደረሳችሁን እንላለን። ሶስት በህይወት ያሉ እዚሁ ግቢ ያሉ ሰዎችን ያናገር ነው አንዱ የመጀመሪያው የክፍሉ ኃላፊ የነበረ በጊዜው በጋዜጠኝነትም በብዕር ስም ነው የሚታወቀው። ቀደም ብለን ጠቆም አድርገናል። በራዲዮ መጽሔትም የብዕር ስሙን ይፋ አድርገናል። ጌታውን ታምራት ንጉሴ መንገሻ የአፍሪካ ዋና ክፍል ኃላፊ ነው። አሁን ዲሬክተር ነው። እሱ የመጀመሪያው ነው። አዳነች ፍስሀዬ አሁን አብረን የምትሰራው የእሷ ባልደረባችን ይሄ የሱ ሂብ እንግሊዝኛው ክፍል ይገኛል። ከአማርኛው ቆርቋሪዎች እሱም አንዱ ነው። ሶስቱን ያነጋገርከው አልነበርኩም ነበርኩ ማዲ የዛሬው ፕሮዱሰራችን ደግሞ መሐንዲሳችን ማንድ ታውቃለህ? ማን ነበረ? ኦልድሬስ ሬጋስ ሰላሳ አምስት አመቱ ነው። ከዚህ ከቪዩ አማርኛ ሲጀምር ነው የመጣው ማለት ነው። አማርኛ ጋር ነው የጀምረው ማለት ነው። መልካም 35 አመት ወልድ ሳዲያ ወደ ከእና አቶ ንጉሴ አዳነች አዳነችና ይሄ ይህስ ካወዳደረከው ቃለ መልልስ አቶ ንጉሴ እስቲ እንኳን ደስ ያላችሁ ብያለሁና ቀጥልልን። ሰላሳ አምስት አመት እኮ አንድ ጎልማሳ ዕድሜ ነው። እና የሚገርመው ግን አዳነች እዚህ ከኔ ከወኔ ይሄ ይስ ከጀመርነው ፕሮግራሙ ጀመርኑት ሰዎች መካከል ምንገኝነን በህይወት እግዚአብሔር ያቆየንን። ታምሩ እርግጥ ወጥቷል ሪታይር አድርጓል። ከዛ ግን በህይወት በአብረን የነበሩ የሌሉም አሉ። እነሱን ማስታወስ ያስፈልጋል። ዛሬ ደስ ይለኛል ማስታወሳቸው። ይህም ፕሮግራም እዚህ ደረጃ እንዲደርስ መሰረቱን የጣሉ ሰዎች ናቸው። አሸናፊ አበጀ፣ የዮሐንስ ኃይለ ኢየሱስ እና ኤሊዛቤት ባን ኤሊዛቤት ባና ፕሮዲሰር የነበረችው በጣም ደስ ነው የሚለኝ። ሰላሳ አምስት ዓመት እርግጥ ብዙ ዓመት ነው። ስንጀምር በሰላሳ ደቂቃ ጀመር፣ ወደ አንድ ሰዓት አደግን። እንደማስታውሰው በሺ ዘጠኝ መቶ ዘጠና ስድስት ዓመተ ምህረት ሀያ አንድ ዓመት በፊት መሆኑ ነው። እንደገና ሰላሳ ደቂቃ ወረደ። ምክንያቱም አማርኛና ትግርኛ መውፈት ነበረብን፣ አስራ አምስት አስራ አምስት ደቂቃ። ዛሬ እነዚህ ፕሮግራሞች እያንዳንዳቸው ግማሽ ግማሽ ሳያት ሲሆኑ፣ አማርኛ ደግሞ ከሰኞ እስከ አርብ ድረስ አንድ ሰዓት ተኩል እና ቅዳሜና እሑድ ደግሞ አንዳንድ ሰዓት፣ እና እዚህ ደርሰናል። እኔ ከሁሉ ደስ የሚለኝ ምንድን ነው አድማጭ አይኖረን እዚህ አንደርስም ነበር። ስለዚህ ዛሬ እኛ ማመስገን ያለብን አድማጮቻችን ነው። አድማጮቻችን ሰሞቻችን ብቻ አይደሉም፣ ምስክሮቻችን፣ አይኖቻችን ናቸው። ምክንያቱም ለፕሮግራማችን ሂስ ያቀርባሉ፣ ገንቢ የሆነ ምክር ይሰጣሉ፣ ሀሳብ ያቀርባሉ እና ደግሞ ከዕለት ዕለት የምናቀርበው ፕሮግራም ዋጋ ሰጥተው ይከታተላሉ። በዛሬው ዕለት እኛ ማመስገን ያለብን ሰላሳ አምስት ዓመት የሰማ ነው ሰው ይኖር ይችላል። ከጀመረ ጀምሮ ብሄው ተሰጥቶት ይኖራሉ ብዬ ነው የማስበው። ብዙ እንኳን መሆኑ ጊዜ ነው። የአፍሪካ አፍሪካ ሕዝብ ወጣት እየሆነ ነው ይኖራሉ። እና እነሱን ሁሉ ከዕለት ከተጀመረበት ዕለት ጀምሮ ያዳመጡን ሰዎች ከልብ አመሰግናለሁ። ዛሬ የሚያዳምጡ ከልብ አመሰግናለሁ። እንኳን አደረሰን እላለሁ። እንኳን አብሮ አደረሰን። ሰላሳ አምስት ብዙ አመታት ናቸው። እኔም ትምህርት ጋዜጠኝነት ቢሆንም ስራ የጀመርኩት እዚህ ነው። እዚህ በመግባት ብዙ ነገር ተምሬያለሁኝ። በተለይ የጥሩ እድል ገጥሞኝ ኤርትራ ሬፈረንደም ስታካሄድ ለነጻነት ሬፈረንደም ስታካሄድ አስመራ ድረስ ሄጄ ሽፋን ሰጥቻለሁኝ። ከዛ በፊት ደግሞ ኢህአዴግ ስልጣን ላይ ሲወጣ እንዳጋጣሚ ሆነው እናቴ እዚህ ነበረች፣ ና ላደርስ ወደዛ ሲሄድ እግረ መንገዲሽን አንዳንድ ነገር ይልን ተብዬ ከአዲስ አበባ አስመራ ድረስ ሄጄ ካበር ለማድረግ ችያለሁኝ። የተበተኑትን ወታደሮች አነጋገር ያለሁኝ ባለስልጣኖች አነጋገር ላይ ያለሁኝ። ከዛ በኋላ ደግሞ የኤርትራና የኢትዮጵያን ጦርነትንም ካበር ለማድረግ እድል አግኝቻለሁና የታሪክ ምስክር ለመሆን ችያለሁ። እዚህ በመስራቴ እና ትልቅ ደስታ ይሰማኛል። ትልቅ ኩራትም ይሰማኛል። እንኳን አብሮ አደረሰ ነው። እኔም እንደዚሁ ያው ንጉሴና ዳነች ባሉት ላይ ብዙም አልጨምርም። ዋናው በዛች በቀውጢ ጊዜ ያኔ በኢትዮጵያ የኢትዮጵያ ህዝብ መመርኮዣ በሚያስፈልገው ጊዜ ያንን ለኢትዮጵያ ሕዝብ ማሟላት፣ ለኢትዮጵያ ሕዝብ ድምጽ መሆን፣ ለኢትዮጵያ ሕዝብ የሚፈልገውን ከዚህ በሚገባ ፕሮግራሞች እያዘጋጀን በምናቀርብበት ጊዜ በዛች በታሪክ ጊዜ መኖራችን። እኔም ራሴ ኢትዮጵያ ስሄድ አንዳንድ ሰዎች ድሮ የሚሰሙን በማስታወስ ይናገራሉ። እናንተ የእኛ ድምጽ ነበራችሁ። ሶስት ሰዓት ስትሆን ማታ ላይ በር ተዘግታ አንቴናዋ ተስተካክላ እናንተን ካልሰማን አንተኛም ቀን የሚሰሙትን በሙሉ ማታኛ እናፈርሰዋለን። ስለዚህ እሱ ትልቅ መስኮት ነበርን። እኔ ራሴ እድሉን በዛን ጊዜ በማግኘቴና በእውነት በኢትዮጵያ ታሪክ ውስጥ ትንሽ አንድ ቦታ መያዛችን ደስ ይለኛል እንኳን ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የአማርኛው አገልግሎት ሰላሳ አምስት ዓመት ሞላው።